SBS ሬዲዮ ሀገርኛ ሪፖርት። አሁን በተደረሰበት ወሳኝ ሂደት አኳያ የአባይ ግድብን በተመለከተ አዲስ የመከላከያ ምክር ቤት ወይም ካውንስል እንዲቋቋም የተወሰነ መሆኑን ከጉዳዩ ጋር ቅርበት ያላቸው ምንጮች ገልጸዋል። ተቋቋመ ተብሎ የተጠቀሰው ምክር ቤት በበላይነት ይመሩታል የተባለው የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ መሆናቸውም ተጠቅሷል። ባለፈው ሳምንት በጠቅላይ ሚኒስትሩ ጽህፈት ቤት በዝግ ስብሰባ ተከናወነ በተባለው ወሳኝ የአንድ ቀን ስብሰባ ላይ የሰራዊቱ ኤታማዦር ሹም ጀኔራል አደም ኢብራሂም፣ በመከላከያ የደህንነት መምሪያ እና የሰራዊቱ ልዩ ልዩ አዛዦች የተገኙ ሲሆን ከእነዚህ በተጨማሪ የቀድሞ ኢታማዦር ሹም ጀነራል ሳሞራ ዩኑስን በጠቅላይ ሚኒስትሩ ተጋብዘው መገኘታቸውም ተጠቅሰዋል። ጀነራል ሳሞራ መንግስት የሀገሪቱን የጸጥታ ጥበቃ በተመለከተ ሀሳባቸውን እንዲያስረዱ ተጋብዘው እንደነበር ጠቅሰው፣ ነገር ግን በምን ጉዳይ ላይ እንደሆነ ባይጠቅሱም በቅርቡ በሰጡት ቃለ ምልልስ በዚያ ስብሰባ ላይ መገኘታቸውን አስታውቀዋል። የምክር ቤቱ መቋቋም ያስፈለገው በሚቀጥሉት ሁለት ወራት ግድቡ ፈታኝ ምዕራፍ ውስጥ ስለሚደርስ ግብጽ ትንኮሳም ሆነ ወረራ ለመፈሰም ብትንቀሳቀስ ሰራዊቱ አስፈላጊውን ምከታና ፈጣን አጸፋዊ ወታደራዊ እርምጃ ለመውሰድ እንድትዘጋጅ ነው ተብሏል። ይህ ዝግጅት ከግብጽ ብቻ ሳይሆን ካልተጠበቀ ኃይልም ጥቃት ቢሰነዘር ሊሰነዘር ይችላል በሚል ግምት ሰራዊቱ እንዲዘጋጅ ምክር ቤቱ ጠይቋል። ጀነራል ሳሞራ በፊት በጠቅላይ ሚኒስትር መለስ ዜናዊ ዘመን ተዘጋጅቷል የተባለውን እቅድም በዚሁ ጊዜ እንዳስረዱም ተገልጿል። በአባይ ግድብ ዙሪያ በኢትዮጵያ ግብፅና ሱዳን መካከል እየተደረገ ያለው ድርድር ዛሬ ሰኞ ሰኔ ስምንት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ለአምስተኛ ቀን እንደሚቀጥል የውሃ መስኖና ኃይል ሚኒስትር ዶክተር ስለሺ በቀለ ትናንት እሁድ በሰጡት መግለጫ አስታወቁ። የግብፅ ውሃና መስኖ ሚኒስትር ቅዳሜ ድርድሩ በተጠበቀ ሁኔታ እንዳይቀጥል ኢትዮጵያ ድንቃፍ ሆናለች በማለት መግለጫ የሰጡት ለወቀሳ እንደዳረጋቸው የገለጹት ዶክተር ስለሺ ባለፉት አራት ቀናት እንደ አውሮፓ አቆጣጠር በሁለት ሺህ አስራ አምስት የተደረገውን የውሃ ሙሊት ስምምነት ተግባራዊ ለማድረግ እንደገና ከስምምነት ላይ እንደተደረሰ ገልጸዋል። በእሳቸው እምነት በዚህ በአሁኑ የሶስቱ ሀገራት ድርድር መልካም ውጤት እያስመዘገበ መሆኑን አስታውቀዋል። በሌላም በኩል ከትግራይ ክልልና ከሀረሪ ክልል አስተዳዳሪዎች በስተቀር የሰባቱ ክልል አስተዳዳሪዎች ትናንት እሑድ ሰኔ ሰባት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት በመገንባት ላይ ያለውን የአባይን ግድብ በስፍራው ተገኝተው መጎብኘታቸውን መንግስታዊ የዜና አገልግሎት ምሽት ላይ አስታውቀዋል። በዚሁ ጊዜም መደበኛው የሲቪል ኢንጂነሪንግ ሰማንያ ስምንት በመቶ የሜካኒካልና ኤሌክትሪክ ዘርፉ አርባ በመቶ መጠናቀቃቸውን የግንባታ ኃላፊዎቹ መጥቀሳቸው ተዘግቧል። በአጠቃላይ ግድቡ ሰባ አራት በመቶ መጠናቀቁም ተገልጿል። ይህም አበረታች መሆኑና በመጪው ሐምሌ ወር መጀመሪያ የውሃ ሙሊትም እንደሚጀመር በዚህ ወቅት በድጋሚ ተገልጿል። ከዚህ በተጨማሪ የግድቡ ግንባታ በተያዘለት ወቅት በሁለት ዓመት ተኩል ውስጥ እንደሚጠናቀቅ ኃላፊዎቹ አጽንኦት ሰጥተው መግለጻቸውን መንግስታዊ ዜና አገልግሎት ጨምሮ አስታውቋል። የገንዘብ ሚኒስቴር ሐምሌ አንድ ቀን ሁለት ሺ አስራ ሁለት ዓመተ ምህረት የሚጀምረውን የቀጣዩን የሁለት ሺ አስራ ሶስት ዓመተ ምህረት በጀት ለህዝብ ተወካዮች ምክር ቤት ሲያቀርብ ለደቡብ ህዝቦች በአጠቃላይ ሰላሳ አራት ነጥብ ስድስት ቢሊዮን ብር ከመያዙ በቀር በተናጠል በቅርቡ የራሱን ክልል እንዲያቆም መብት ለተሰጠው የሲዳማ ክልል በጀት አለመያዙ ሞቅ ያለ ክርክርና ተቃውሞ አስነስቶ እንደነበር ከፓርላማ የተገኘው ዜና አመለከተ። በተለይ ከሲዳማ ተወክለው በፓርላማው ወንበር ያላቸው አባላት ለሲዳማ በጀት አለም እያሉ የህዝብን ድምፅ መናቅ ነው በማለት የገንዘብ ሚኒስትሩን አህመድ ሸዴን እስከ መናገር መድረሳቸውን የደረሰን ዜና ጨምሮ ያስረዳል። ሚኒስትሩ በዚህ ወቅት የፌዴሬሽን ምክር ቤት ባለው ስልጣን መሰረት በደቡብ ክልል የነበረውና በቅርቡ በህዝበ ውሳኔ ራሱን ችሎ የወጣው ሲዳማ ሊያገኝ የሚገባውን የበጀት መጠን ቀምሮ ካቀረበ በጥቂት ቀናት ውስጥ ተስተካክሎ እንደሚቀርብ የገንዘብ ሚኒስትሩ አስታውቀዋል። የሚጠበቀው በፌዴሬሽን ምክር ቤት በኩል አዲስ የበጀት ቀመር ተሰርቶ መቅረብ ብቻ ነው። ይህ ከሆነ ጉዳዩ ወዲያውኑ መስተካከል እንደሚችል ሚኒስትሩ መግለጻቸውን የፓርላማ ምንጮች ጠቅሰው ተናግረዋል። መንግስታዊ የኢትዮጵያ ልማት ባንክ ላበደራቸው ደንበኞች የወለድ ቅነሳ እንደሚያደርግ አስታወቀ። ይህ የወለድ ቅነሳ የሚቆየው ከሚያዝያ ወር ጀምሮ ለሶስት ወራት ብቻ እንደሚሆን ጠቅሶ ቅነሳዊ የተደረገውም በኮሮና ቫይረስ ወረርሽኝ ሳቢያ የተቀዛቀዘውን ኢኮኖሚ እንዲያንሰራራ ለማገዝ ነው ተብሏል። ባንኩ እስካሁን የሚጠይቀው የወለድ መጠን እንደ ተበዳሪዎቹ አይነት ከአስራ አንድ ነጥብ አምስት እስከ አስራ ሁለት ፐርሰንት ሲሆን በእነዚህ ሶስት ወራት ውስጥ ሆቴሎች የሚከፍሉት የወለድ መጠን ሰባት ነጥብ አምስት ፐርሰንት መሆኑም ተገልጿል። ትናሹ ከሰባት ነጥብ አምስት ፐርሰንት እስከ ስምንት ነጥብ ሶስት ድረስ የወለድ መጠን እንዲከፈል ይፈቅዳል። የአዲስ አበባ አስተዳደር አራት ነጥብ አምስት ቢሊዮን ብር በላይ የሆነ የቅጣትና ከውዝፍ ቀረጥ ላይ የሚሰበሰብ ወለድን ምህረት ማድረጉን አስታወቀ። በዚህ ምህረት ሰባት ሺ ስምንት መቶ ሰዎች ተጠቃሚ መሆናቸውን የአዲስ አበባ አስተዳደር አስታውቋል። የአዲስ አበባ ከተማ ገቢዎች አስተዳደር ቢሮ እንደገለጸው፣ እንደ አውሮፓ አቆጣጠር ከሁለት ሺ ስድስት ከሁለት ሺ አስራ ዘጠኝ ድረስ ጉዳያቸው በተንጠልጠል የተያዘ ሰዎች በሙሉ የሚፈለግባቸውን ዕዳ እንዲቀር ተደርጓል ብለዋል። ይህም ከኮሮና ቫይረስ ጋር የተያያዘ የምሕረት እርምጃ መሆኑን ነው ተብሏል። በኦሮሚያና አማራ ክልሎች ውስጥ የኦሮሚያ ብሔረሰብ አስተዳደር ስር ባሉ ዞኖች በዚህ አመት አንድ መቶ ዘጠና ስምንት ሰዎች ላይ የሰብአዊ መብት ጥሰት ተፈጽሟል በማለት የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አስታወቀ። ኦፌኮ የሰብአዊ መብት ጥሰት ተፈጽሞባቸዋል ያላቸውን ሰዎች ስም ዝርዝርን ጨምሮ ማውጣቱን የደረሰን ዜና ያመለክታል። ኦፌኮ በእነዚህ የሰብአዊ መብት ጥሰቶች ላይ የኢትዮጵያ ሰብአዊ መብት ኮሚሽን ጥልቅ ምርመራ እንዲያደርግም ጠይቋል። አርብ ሰኔ አምስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ከሰዓት በኋላ ይህን መግለጫ ያወጣው ኦፌኮ አያይዞን በዚህ ዓመት ባለፉት ዘጠኝ ወራት ውስጥ በኦሮሚያ ምዕራብ ወለጋ፣ በምስራቅ ወለጋ፣ ምዕራብ ሐረርጌ፣ ቡኖ በደሌ፣ ምዕራብ ጉጂ፣ ጅማ፣ ምዕራብ ሸዋ፣ ቦረናና ቄለም ወለጋ የሰብአዊ መብት ጥሰቶች መፈጸማቸውን ጠቅሷል። በዚሁ ጊዜ በኦፌኮ አባላት፣ አመራሮችና ደጋፊዎች ላይ የደረሰውን የሰብአዊ መብት ጥሰት ከነስም ዝርዝራቸው አቅርቧል። ኦፌኮ የኢትዮጵያ ሰብአዊ መብት ኮሚሽን ይህም የደረሰውን ጥቆማ መነሻ በማድረግ ጥብቅ ምርመራ አከናውኖ እውነቱን እንዲያሳውቅ ጥግሪም አቅርቧል። ጉዳዩ ከተጣራ በኋላም ያለ አግባብ የሰብአዊ ድርግ የፈጸሙና ያስፈጸሙ ግድያ የፈጸሙና ያስፈጸሙ በሙሉ ሕግ ፊት እንዲቀርቡም ጠይቋል። የኮሮና ቫይረስ ወረርሽኝ በኢትዮጵያ መግባቱ ከተነገረ መጋቢት አራት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ጀምሮ እስካሁን ድረስ ሶስት ሺ ሶስት መቶ አርባ አምስት ሰዎች ቫይረሱ እንደተገኘባቸው የጤና ሚኒስቴር ትናንት እሁድ ባቀረበው እለታዊ ሪፖርት ገልጿል። የሚኒስቴር መስሪያ ቤቱ በትናንቱ የሀያ አራት ሰዓት መግለጫው አንድ መቶ ሰባ ዘጠኝ ሰዎች በተጨማሪ ቫይረሱ እንዳለባቸው አሳውቋል። ይህም በእለቱ በአራት ሺ ስምንት መቶ አርባ አምስት ሰዎች ላይ በተደረገ ምርመራ የተገኙ መሆኑን ተነግሯል። በትናንቱ ሪፖርት መሰረት ሁለት ተጨማሪ ሰዎች ህይወታቸው ሲያልፍ በአጠቃላይ ሀምሳ ሰባት ሰዎች ህይወታቸው ማለፉም ተዘግቧል። የሚኒስቴር መስሪያ ቤቱ በሰጠው ተጨማሪ መግለጫ በአጠቃላይ ምርመራ ከተደረገባቸው አንድ መቶ ሰማንያ አንድ ሺ ሶስት መቶ አርባ ዘጠኝ ሰዎች መካከል ሶስት ሺ ሶስት መቶ አርባ አምስት ሰዎች ቫይረሱ እንደተገኘባቸው ገልጿል። ከእነዚህ ውስጥ በአሁኑ ጊዜ በሕክምና ላይ የሚገኙት ሁለት ሺ ሰባት መቶ አርባ አንድ ሰዎች ሲሆኑ ሰላሳ ሰዎች በልዩ ህክምና አይሲ ውስጥ እንደሚገኙ የትናንቱ መግለጫ ያመለክታል። በትናንቱ መግለጫ የተገለጹትን ሀምሳ ሰዎች ጨምሮ እስካሁን በአጠቃላይ አምስት መቶ አርባ አምስት ሰዎች ማገገማቸውን የጤና ሚኒስቴር በዕለታዊ መግለጫው ትናንት አስታውቋል። ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን Tas Richet, Senyonna Ark Mishto, Jadamtu, and you whom Dragets Achenen Bemogognet on demand in Napa SVS Radio, mobile app Madman Chlalu, Dragets Achenen, SVS.com.au slash Amharican. Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.